ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁት። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አረጋው ነኝ። የዛሬው ፕሮግራማችንን በማስተዋወቅ ጀምራለሁ። ቁጥራቸው በሶስት ሚሊዮን ለጨመረው የድርቅ ተጎጂዎች የሚፈለገው እርዳታ አጣዳፊ መሆኑንና አሁኑኑ መምጣት እንዳለበት የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት አስታወቀ። ሚን ትኩረት የሚያስፈልጋቸው ጉዳዮችም እንዳሉ ናቸው። በሕፃናት ላይ የሚያጋጥም የተመጣጠነ ምግብ እጥረትም ቅድሚያ የሚሰጠው ጉዳይ ነው። አተት ወይም የአጣዳፊ ትውከትና ተቅማጥ በሽታም እንዳለ ነው። የምግብ ጉዳይም እጅግ አሳሳቢ መሆኑን ቀጥሏል። ዋናው ጉዳይም ይህ ነው። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ቃል አቀባይ ቹዊዝ ኦኮሮን ነበር ያደመጥነው። ዝርዝሩን ይዘናል። የሜዲትራኒያንን ባህር በሚያቋርጡ ኢትዮጵያውያንና ኤርትራውያን ስደተኞች ዘንድ ትልቅ ዋጋ ያላቸው በቅርቡ በዚሁ በጎ ምግባራቸው ከህገወጥ የስደተኞች ዝውውርን በተመለከተ በሚደረገው ጥብቅ ምርመራ ላይ ለምርመራ ስማቸው እንደሰፈረ ይነገራል። በባህር ሜዲትራኒያን የሚንቀሳቀሱ ማህበሮች ስለሱ እኔም እዛ ቦታ እርዳታ ላይ ስለምሰራ በእኛ ኢንቨስቲጌሽን እየተደረገ መሆኑ ነው ኢንፎርሜሽን የተላከልኝ እንጂ ለምርመራ እንድቀርብ ወይ ክስ የቀረበልኝ ነገር የለም እስካሁን። አባ ሙሴ ዘርአይ ስለ ምርመራው የደረሳቸውን መረጃ በማብራራት ይገልጻሉ። በአጠቃላይ ስለስደትም ስደትም የሚሉን አለ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሼ መጥቻለሁ የዩናይትድ ስቴትስ የመከላከያ ሚኒስትር ጂም ማቲስ ምን ያህል ወታደሮች ወደ አፍጋኒስታን እንደሚልኩ ውሳኔ ላይ አለመድረሳቸውን ገለጡ የመከላከያ ሚኒስትሩ ዛሬ ይህን የገለጡት ትላንት ፕሬዚዳንት ዶናልድ ትራምፕ አዲሱን የአፍጋኒስታን ስትራቴጂ ይፋ ማድረጋቸውን ተከትሎ ከኢራቅ ባግዳድ በሰጡት ቃል ነው ከጦር ሀይሎች ጠቅላይ ኤታ ማዦር ሹም ጆን ደንፎርድ ጋር በመመካከል ላይ መሆናቸውንም አስታውቀዋል ፕሬዚዳንት ዶናልድ ትራምፕ ትላንት ሰኞ ማታ ዋሽንግተን አቅራቢያ በሚ የጦር ሰፈር ባደረጉት ንግግር አፍጋኒስታን ውስጥ ሽብርተኝነትን ድል ለመምታት በተወጠነውና ሁኔታዎች እየታዩ የሚከናወን እቅድ ሲሉ በገለጡት ውጥን ለቀጣይ እንቅስቃሴዎች ምን ያህል ሰራዊት እንደሚላክ በዝርዝር መናገር እንደማይፈልጉ አስታውቀዋል። በሌላ ዜና እስላማዊ መንግስት ብሎ ራሱን የሚጠራው ቡድን የቀረው ጥቂት ጊዜ ብቻ ነው ሲሉ የዩናይትድ ስቴትስ የመከላከያ ሚኒስትር ተናገሩ። ጽንፈኛው ቡድን በቀናት ውስጥ ይሸነፋል ማለት አለመሆኑን ግን ሳያስጠነቅቁ አላለፉም። ሚኒስትር ማቲስ ይህን የተናገሩት ወደ ኢራቅ አስቀድሞ ይፋ ላልተደረገው ጉብኝት ከመነሳታቸው አስቀድመው በሰጡት ነው በሰጡት መግለጫ ነው። ማቲስ ከኢራቁ ጠቅላይ ሚኒስትር ሃይደር አልአባዲ ጋር በባግዳድ ውስጥ ተነጋግረው ውይይታቸው ያተኮረው በጸጥታ ትብብ ብር ላይ ዩናይትድ ስቴትስ ለኢራቅ ስለምታደርገው የጸጥታ ድጋፍ እንደነበር ጠቅላይ ሚኒስትሩ ገልጠዋል። ኢራቅ ውስጥ ጸጥታ ማስፈን በአንድ ሌሊት የሚከናወን አለመሆኑን ሚኒስትሩ አስገንዝበዋል። የቦኮ ሀራም ሽምቅ ተዋጊዎች ሰሜን ምስራቅ ናይጀሪያ ውስጥ ሰዎችን በፈንጂ የመ መምጠቃቸውን ሁኔታ በአስፈሪ ደረጃ እየጨመረ መምጣቱን የተባበሩት መንግስታት የህጻናት መርቻ ድርጅት ዩኒሴፍ በሪፖርቱ አስታውቋል። ዝርዝሩን በምሽቱ ክፍለ ጊዜያችን ይዘን እንመለሳለን። በማዕከላዊ ኬንያ ገጠራማ አካባቢዎች ባለፉት ወራት የነበረው ሁከት መባባሱ ተገለጠ። ይህ የሆነው ከሰሜኑ የሀገሪቱ ክፍል የታጠቁ አርብቶ አደሮች ብዛት ያላቸው የቀንድ ከብቶች ፍየሎችና በጎቻቸውን ግጦሽ ፍለጋ ወደ ግል በመንዳታቸው መሆኑ ተገልጧል። በግጭቱ የሰውና የዱር አራዊት ህይወት አልፏል። ድርቁ እየተባባሰ ባለበት ወቅት አንዳንዶቹ የፖለቲካ መሪዎች ህዝቡን ከብቶቻችሁንና ሳርን ውሃ ወዳለበት የፈለጋችሁበት ቦታ ይዛችሁ መሄድ ትችላላችሁ ብለው መቀስቀሳቸው ግጭቱን ለማብረድ እንዳልረዳም ጠቁመዋል። ለዛሬ የያዝንላችሁ ዜናዎች እነዚህ ነበሩ። ወደ ቀሪዎቹ የጋቢና ዝግጅቶቻችን ልምራችሁ። የጋቢና ጉዛችን ይቀጥላል። መስታወት አድራጋው ነኝ። አብረን ከአድማ ስንሻገር እላችኋለሁ። ጋቢና ቪኦኤ ስ ቁጥራቸው በ3 ሚሊዮን ለጨመረው የድርቅ ተጎጂዎች የሚፈለገው እርዳታ አጣዳፊ መሆኑንና አሁኑኑ መምጣት እንዳለበት የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽፈት ቤት አስታወቀ። ጽፈት ቤቱ ያስታወቀው በቅርቡ ይፋ የተደረገውን የሰብአዊ እርዳታ ሰነድ መነሻ በማድረግ ነው። የጽፈት ቤቱን ቃል አቀባይ ያነጋገረው እስክንድር ፍሬው ተከታዩን ዘገባ ልኳል። በቅርቡ ይፋ የተደረገው የሰብአዊ እርዳታ ጥያቄ ሰነድ ኤችአርዲ እንዳመለከተው በድርቁ ምክንያት የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ኢትዮጵያውያን ቁጥር በከፍተኛ ሁኔታ ጨምሯል። የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ጽፈት ቤት የኢትዮጵያ ቢሮ ቃል አቀባይ ቾይዝ ኦኮሮ ይህንኑን የሚያጠናክሩት ሚሊዮን ሚዲያ ስ ጃንዋሪ እየተመለከተን እየተመለከትን ያለነው የእርዳታ ፈላጊዎቹ ቁጥር በሶስት ሚሊዮንና ከዚያም በላይ መጨመሩን ነው። የግማሽ ዓመት ግምገማውን መነሻ በማድረግ ለቀረው የ2017 ይፋ የተደረገው ቁጥር ይሄ ነው። በሶስት ሚሊዮን የጨመረው በጥር 2017 ይፋ ከተደረገው ጋር ሲነጻጸር ነው። በጥር 2017 ቁጥሩ 5.6 ሚሊዮን ነበር። አሁን እየተመለከትን ያለ ነው 8.5 ሚሊዮን ነው። እናም በሶስት ሚሊዮን መጨመሩን እየገመትን ነው። ትኩረት የሚያስፈልጋቸው ጉዳዮችም እንዳሉ ናቸው። በሕጻናት ላይ የሚያጋጥም የተመጣጠነ ምግብ እጥረትም ቅድሚያ የሚሰጠው ጉዳይ ነው። አተት ወይም የአጣዳፊ ትውከትና ተቅማጥ በሽታም እንዳለ ነው። የምግብ ጉዳይም እጅግ አሳሳቢ መሆኑን ቀጥሏል። ዋናው ጉዳይም ይህ ነው። የምግብ ጉዳይ ሁሌም ቅድሚያ የሚሰጠው ሆኖ ይቀጥላል። እናም የተረጂዎቹ ቁጥር ጨምሯል። ምላሽ ለመስጠት የሚያስፈልገው የገንዘብ መጠንም በዚያው ልክ ጨምሯል ነው ያሉት። በቅርቡ ይፋ የተደረገው የሰብአዊ እርዳታ ጥያቄ ሰነድ ኤችአርዲ ባለፈው ጥር ይፋ የተደረገውን የከለሰና ማሻሻያ ያደረገ ነው። ክለሳው ደግሞ በሁሉም ዘርፎች ላይ ያሉ ክፍተቶችን አመላክቷል። 3.6 ሚሊዮን የሚሆኑ ነፍሰ ጡርና የሚያጠቡ እናቶች እንደዚሁም እድሜያቸው ከአምስት ዓመት በታች የሆኑ ህጻናት ለተመጣጣኝ የምግብ እጥረት እንደተጋለጡ ተጠቅሷል። ለተረጂዎቹ ቁጥር መጨመር መነሻ የተባሉ ምክንያቶችም በዚሁ በተከለሰው ሰነድ ተጠቅሰዋል። በዚህም መሰረት በኦሮሚያና በደቡብ ብሔር ብሔረሰቦችና ህዝቦች ክልል በሚገኙ በልጋብቃይ ወረዳዎች በዚያን ወቅት የጣለው ዝናብ አነስተኛ እንደነበር ነው የተመለከተው። እናም በዚያ የሚገኙ አባወራዎች የምግብ ዋስትናቸውን ማረጋገጥ አልቻሉም። አርብቶ አደሮች በሚበዙበት የሶማሌ ክልልም የእንስሳት ሞት መቀጠሉን፣ የቀሩትን በጥሩ ሁኔታ ላይ እንደማይገኙ ሰነዱ ጠቁሟል። የውሃ እጥረት ለዜጎች መፈናቀል ምክንያት እየሆነ መምጣቱ እየቀጠለ ላለው የአጣዳፊ ትውከትና ተቅማጥ በሽታ ስርጭትም አስተዋጽኦ ማድረጉ ተመልክቷል። በሰነዱ መሰረት የ8.5 ሚሊዮን ዜጎችን ፍላጎት ለማሟላት እንደ አውሮፓውያን አቆጣጠር እስከ ታህሳስ 2017 የሚያስፈልገው 838 ሚሊዮን ዶላር ነው። ከ2016 የተሸጋገረ 183 ሚሊዮን ዶላር መኖሩንና 283 ሚሊዮን ዶላር ደግሞ ከመንግስትና ከለጋሾች መገኘቱንም ሰነዱ አመልክቷል። ይህም ሆኖ የዩኤን ኦቻ ቃል አቀባይ እንደሚሉት አሁንም ከፍተኛ ክፍተት አለ። በአሁኑ ሰዓት የሚቀረን ገንዘብ ከ4 መቶ ሚሊዮን ዶላር በላይ መሆኑን ነው እየተመለከትን ያለ ነው። ለጋሾች ይሄንን ምላሽ በከፍተኛ ሁኔታ ሲደግፉ ቆይተዋል። መንግሥትም በሚመድበው ገንዘብ የታገዘ አመራር መስጠቱን ቀጥሏል። ነገር ግን አሁንም ክፍተት አለ። ይህ ምላሽ ደግሞ አጣዳፊ ነው። ምግብ በጊዜ ካልደረሰ እጥረቱ ይባባሳል። ለዚህም ነው ለምላሹ የሚያስፈልገው ከአራት መቶ ሚሊዮን ዶላር በላይ በአስቸኳይ ሁኔታ እንዲመጣ እየጠየቅን ያለ ነው። ይህ ገንዘብ አስፈላጊ መሆኑ ብቻ አይደለም የሚያስፈልገው አሁኑኑ ነው ነው ያሉት። ድርቁ ለሁለተኛ ዓመት በተከታታይ የተከሰተ መሆኑ ሁኔታዎችን እንዳባባሰም ቃል አቀባዩ አስረድተዋል። እርሳቸው እንዳሉት የዘንድሮ ድርቅ የተከሰተው ተጎጂዎችና አካባቢዎች ገና ካለፈው ዓመት ድርቅ ሳያገግሙ ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እየተከታተላችሁ የምትገኙት ጋቢና ቪኦኤን ነው። ወደሚቀጥለው ዘገባችን የምናልፈው በኦሮሚያ ክልል ከሐረር 16 ኪሎ ሜትር ርቃ በምትገኘው ኮምቦልቻ ከተማ የአጣዳፊ ተቅማጥና ትውከት ከገባ አምስት ቀናት መቆጠሩን የከተማው አስተዳደር አስታወቀ። ነዋሪዎች በበሽታው በርካታ ሰዎች ተጎድተው በሆስፒታል እንደሚገኙና የሰው ሕይወት ማለፉን ገልጸዋል። የከተማው አስተዳደር በበኩሉ የሞተ ሰው የለም፣ በሽታውን በቁጥጥር ስር አውለነዋል ብለዋል። ጽዮን ግርማ ዝርዝር አላት። በሐረር ከተማ አቅራቢያ በምትገኘው ኮምቦልቻ ከተማ ከ220 ሺህ ሰው በላይ ይኖርባታል ተብሎ ይገመታል። የአጣዳፊ ትውከትና ተቅማጥ ወረርሽኙ የተከሰተው ደግሞ ቀባቀሊ በተባለች የገጠር ቀበሌና መልካባቡ በተባለ የከተማ ቦታ ነው። የከተማው አስተዳደር በሽታው ከተከሰተ አምስት ቀን እንደሆነው አረጋግጧል። በሁለቱ አካባቢዎች በበሽታው የተጠቁት ሰዎች ኮምቦልቻ ወደሚገኘው ሆስፒታል እየተወሰዱ በመታከም ላይ እንደሆኑ ነዋሪዎች ይናገራሉ። በዚህ ከተማ ነዋሪ የሆነው አቶ ሰሙ ለሜሳ ወንድሙ ታሞበት ለማስታመም በሆስፒታል እንደሚገኝ ገልጾ ከታማሚው ብዛት የተነሳ በአግባቡ ሕክምና እያገኙ እንዳልሆነ ገልጾልናል። ስለሚገኙበት ሁኔታ አነጋግሬው ነበር። አሁ በጣም ብዙ ሰው ተኝቷል። የሚቀመጡበት ቦታ የለም። በረንዳ ላይ ነው ሰው ተኝቶ ያለው እና እና በርዛስቶ ነው ሕክምና ውስጥ ተደርጎ ያለው በጣም ለሰው ምንም ድጋፍ የለም እና ሰው መንገድ ላይ ምናምን ላይ በክያዊ ጠይ ቦታ ላይ እየወደቀ ነው። ሆስፒታልን ሲገባ ሆስፒታል ውስጥም በርንዳ ላይ ነው የተኛ ያለው እና ሳር ላይ ምናምን እዛ ላይ ተቀምጦ ነው ሰው የተጎዳ ያለው አሁን ያለው ሁኔታ ማለት ነው። ምን ያህል እድሜያቸው ምን ያህል ይሆናሉ በዚህ በሽታ የተያዙት? በሽታ ያለው አሁን ህጻናትም አለ ህጻነትም አለ ሽማግሌዎችም አለ ወጣትም አለ ውስጥ ብዙም ሰዎች አለ ሴቶች። አሁን አብዛኛው የሞተ ያለው ትላንት አንድ ህጻን ዛሬ ደግሞ ሁለት ሽማግሌዎች ዘጠኝ ሰዓት ላይ እና አራት ሰዓት ላይ ሁለት ሰው ሞቶ፣ ጠቅላላ ዛሬ ብቻ እስካሁን ሰዓት አራት ሰው ሞቷል ማለት ነው። ምንድን ነው የሚያደርገው በሽታው በሽታው ያስመልሳል። በሀቄ ነው የሚያስወጣው ማለት ነው። እዚያው መንገድ ላይ ነው የምጥለው። በጣም አስቸጋሪ በሽታ ነው በጣም ምንም። እኔም የሚገርምህ ነገር እስካሁን ነገር በቃ ድጋፍ የለም። አሁን ዛሬ ብቻ ከህይወት ፋና ስፔሻሊስቶች ና ነርሶች ከአረማ ዩኒቨርሲቲ የሚማሩ ያለው ድጋፍ ለማድረግ እነሱ አሁን ወደዚህ አሁን እያገዙ ነው። በጣም ስለደቀሙ በቃ ሰው ሀያ አራት ትንሽ ሰው ነው ያለው አቅም በላይ ሆኖ በቃ እነሱም ላይ ነው የሚጠቀመው ና ብቻ ተክሎስ ነው ይመስላል። በቃ እንደዛ ነገር የት ሆስፒታል ነው ያሉት? ኮምቦልቻ። ኮምቦልቻ ትልቅ ሆስፒታል ነው ገና? ጤና ጣቢያ ነው ገና፣ በሆስፒታል አልተቀየረም። ግን ትልቅ ነው። ገና በጤና ጣቢያ ነው ምጠራ። ትልቁ የወረዳው ጠቅላላ ጤና ጣቢያ ነው። እዛ ነው አሁን ያለው በሽተኛው። አዎ እዛ ውስጥ አለ። ግማሹ ደግሞ በራሱ እዛ የስንኛው ድጋፍ ስለ አልተደረገ ነው። ድጋፍ ተደረገ ያለው በቂ አይደለም። በዛ ምክንያት ወደ ህይወት ፋና ሰዎቹ እየሄዱ ነው። እዛ እየታከሙ ነው። ወደ ህይወት ፋና ማለት ነው ወደ ሀረር ማለት በጣም አሁን ትንሽ አዎ ወደ ሀረር ህይወት ፋና በራሱ ፍላጎ በራሱ እየሄደው እዛ እየታከሙ ነው። የኮምቦልቻ ከተማ ምክትል አስተዳዳሪ አቶ ረመዳን አብደላ በከተማው በሽታው መግባቱን አረጋግጠዋል። አዎ አሁን በእኛ አካባቢ አጣዳፊ ተጠቅማትና ትውቀት ተነስቷል። የተነሳውም በአንድ ቀበሌ ላይ ነው። እሱን ነገር ግን በተገቢው መንግስት መስራት ያለበትን ስራ በተቀናጀ ሁኔታ በልማት ሰራዊት ተደራጅተው አደራጅተን ህብረተሰቡን በማሳተፍ የጽጋት አገልግሎት ቁፈራ እየተካሄደ ስራውን በተሻለ ሁኔታ እየተሰራ ነው ያለው በቁጥጥር ስር ውሏል ማለት ነው። ይህ በሽታ ከዚህ ቀደምም በሌላ ቀበሌ ላይ ተከስቶ እንደነበር ተናግረዋል። ከአሁን በፊት አንዴ አንድ ቀበሌ ላይ ተነስቶ ያችን ቀበሌ በዛኑ ጊዜ ማንም አይነት ሰው ሳይሞት በቁጥጥር ስር ያዋሉበት ሁኔታ አለ። አሁን ደግሞ ይሄ ለሁለተኛ ጊዜ ሀያ አምስት ቀን በፊት የተነሳ ነው ማለት ነው። አቶ ረመዳን በሆስፒታል ውስጥ ሰው እየሞተ መሆኑን ከነዋሪዎች የተነገረውን ግን አስተባብለዋል። እየታከመ ነው እንጂ ያለው ሰው ይሄን እኔ እስካሁን ባለ መረጃ የሞተ ሰው እስካሁን ድረስ የለኝም። ኃላፊው በሽታውን ከዚህ ቀደም በቁጥጥር ስር አውለነዋል፣ አሁንም በቁጥጥር ስር ውሏል፣ የሞተ ሰው የለም፣ የታመሙት ሰዎች ሕክምና እየተደረገላቸው ነው ብለዋል። የተባበሩት መንግስታት ድርጅት የህጻናት መርጃ ተቋም ዩኒሴፍ በአተት የተያዘ ሰው ከሰውነቱ ፈሳሽ ስለሚወጣ በሽተኛው የሰውነት ድርቀት ያስከትልበታል። ይህ ሁኔታ ደግሞ በአተት የተያያዘ ሰው በአጭር ጊዜ ራሱን እንዲስት ያደርገዋል። ከዚህ በተጨማሪም አፋጣኝ የሕክምና እርዳታ ካላገኘ በበሽታው የመሞት አጋጣሚው ሃምሳ ከመቶ ነው። ነገር ግን አስፈላጊው የሕክምና እርዳታ ከተደረገለት የመሞት አጋጣሚው ከአንድ ከመቶ ወይም ከዚያ በታች ማድረግ እንደሚቻል በድረገጹ ላይ አስፍሯል። የዓለም የጤና ድርጅት በዚህ ዓመት ባወጣው ሪፖርቱ ደግሞ መላውን የአፍሪካ ቀንድ ተላላፊ በሽታዎች እያጥለቀለቁት መሆኑን በመግለጽ ሲያስጠነቅቅ ቆይቷል። ለወረርሽኞቹ መሰራጨት ዋነኛ ሰበብና አነካኪም የሆነው በአካባቢው በደረሰው የከበደ ድርቅ ምክንያት የሰው እንቅስቃሴ መብዛትና መፍጠኑንም መሆኑን ድርጅቱ አመልክቷል። በአፍሪካ ቀንድ ዘጠኝ ሚሊዮን የሚሆን ሰው አጣዳፊ ተቅማጥና ተውከት ለመሳሰሉ ውሃ ወለድ በሽታዎች መጋለጡን የጠቆመው የዓለም የጤና ድርጅት ምንም እንኳን አሁን ባለው ሁኔታ በኮሌራ የተያዙ ሰዎች ባይታዩም፣ አምስት ሚሊዮን የሚሆን ሰው ግን በአደጋው ቀለበት ውስጥ እንደሚገኝ መግለጹ ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን ነው የምናልፈው። ወደ ጣሊያን ከሊቢያ ወደ ጣሊያን ለመግባት የሜዲትራኒያንን ባህር ለሚያቋርጡ ስደተኞች የአባ ሙሴ ዘረአይ ስምና ስልክ ታላቅ ዋጋ አለው። እኒህ አባት በጣሊያን ሀገር ከ25 ዓመት በላይ ኖረዋል። ከ1995 ዓ ም ጀምሮ ወደ ጣሊያን የሚሰደዱ ስደተኞችን በሚችሉት ሲረዱም ቆይተዋል። በቅርቡ ህገወጥ የስደተኞች ዝውውርን በተመለከተ የሚደረገው ጥብቅ ምርመራ ላይ ስማቸው ሰፍሯል። ይህንን ምርመራ ሂደት በተመለከተ በርካታ ጋዜጦች ሲዘግቡም ከርመዋል። ጉዳዩን በተመለከተ ለመጠየቅ አባ ሙሴ ዘርአይ ጋ ደውለን ነበር። ስደትን በተመለከተም አባ ሙሴ የሚሉን ነገር አለ፣ እንከታተላቸው። ጋዜጣ ብዙ ነገር ነው የጻፉ የሌለ እንትን ግን ምርመራ እንዳለ ነው ኢንፎርሜሽን የተሰጠኝ እንጂ ለጥያቄ ወይ ደግሞ እንትን የቀረብኩት ነገር የለን። እስካሁን የጠራኝ ሰውም የለም በእኔ በሁሉ እነዚህ ኤንጂኦ ህይወት ማዳን በባህር ሜዲትራኒያን የሚንቀሳቀሱ ማህበሮች ስለተሱ እኔም እዛ ቦታ እርዳታ ላይ ስለምሰራ በእኛ ኢንቨስቲጌሽን እየተደረገ መሆኑ ነው ኢንፎርሜሽን የተላከልኝ እንጂ ለምርመራ እንድቀርብ ወይ ክስ የቀረበልኝ ነገር የለም። እስካሁን ለስደተኞች በባህር አደጋ የተጋለጡበት ጊዜ ከእነሱ ኢንፎርሜሽን ተቀብዬ ለሀይል ባህር ኢንፎርሜሽን ስለጠሁና እርዳታ እንዲያገኘ ስላደረኩ ለዚህ ነው ኢንቨስቲጌሽኑ የቀረበው። እንዴት ነው ኢንፎርሜሽን ከማን ነው የምትቀበለው? ለምን ነው የምትቀበለው? ይሄ ነው ጥያቄው ላይ ያለው ይሄ እንደዛ በማድረግ ደግሞ ለስደተኞች በብዛት እንዲመጡ ረድተዋል፣ አልረዳም? ይሄም ጥያቄ ላይ የተነሳው ማለት ነው። ግን ገና ቲዮሪክ ኢንቨስቲጌሽን ነው ያለው እንጂ እስካሁን ፕራክቲካሊ ይኸው ጭብጥ አገኘን ወይ ይህ መረጃ አግኝተናል ብሎ ያቀረቡት ነገር እስካሁን የለም። በመርመራ ውስጥ አግብቶ በዛ የእነሱ ስልክ ቁጥር ምናምን ኮንትሮል ስለዋለ በስልክ የእኔ ስም ሲጠሩ ስለሰሙ ከእነሱ ምን አይነት ግንኙነት አለኝ ከነዚህ ማህበሮች የጀርመን ኖን ጎቨርንመንታል ኦርጋናይዜሽን ከነሱ ምን ግንኙነት አለኝ? እንዴት ነው ከነሱ ኮሚኒኬሽን ማድርገው የነበርኩ ይህን ነገሮች ለማጣራት ነው ነው በሄጆ የደረሰኝ ፍርድ ቤቱ የሕግ አክባሪው ምርመራ እያደረገ መሆነ እንደሆነ ብቻ ከተጀመረ በሁለት ሺ አስራ ስድስት ኖቬምበር የጀመረ ምርመራ ነው አሁን ኢንፎርሜሽን የተሰጠኝ። ስለዚህ ለስንት ወር ምርመራ ሲካሄድ ቆይተዋል። አሁን የምርመራው ጊዜ በሕጉ መሰረት ማለቅ ስለነበረበት የጊዜው የምርመራው ጊዜው ተርም መውደቅ ስለነበረበት ህግ አክባሪው ምርመራው እንዲቀጥል ስለፈለገ ፍቃድ ሲጠይቅ ነው ለእኔ ኢንፎርሜሽን የመጣኝ እንጂ ለስንት ወር ምንም ሳይሉን ሳይነግሩን ምርመራ ሲያካሂዱ ቆይተዋል። አሁን ጸሐይ ነው፣ የበጋ ወቅት ነው። በርካታ ስደተኞች አሁንም የሜዲትራኒያንን ባህር እያቋረጡ ወደ ጣሊያን እየገቡ ነው። እንደ ምን ያህል ናቸው? እስቲ ከባለፈው ዓመት ጋር ሲያወዳድሩት የዘንድሮ ምን ይመስላል? ቁጥሩ ጨምረዋል ወይ ቀንሷል ወይ ነው? እሱ ቁጥሩማ ብዙ ቀንሰዋል። ለምን? በብዛት የተለያዩ መሰናክል ስለሚያገኙ ስንት ደግሞ እስር ቤት ውስጥ እየያዟቸው ስለሆኑ በተለይ በሊቢያ ሊቢያ ከመግባታቸው በፊትም ሌላ ስንትም መሰናክል ስለሚያገኙ ያሉ በብዛት እንደ ድሮ ሊመጡ አይችሉም። ስለዚህ የመጣው ቁጥር በጣም ትንሽ ነው። ከአምና በፊት የነበረ ቁጥር እንትን ካል ነው ማለት ነው ካየ ነው በዚህ ዓመት ብዙ ሰው ሞተዋል። ከአምና የነበረ ቁጥር እንኳን አነስ ያለ ቁጥር ቢሆን ካለው ቁጥር ብናየው የመጡት ሀምሳ ፐርሰንት አካባቢ ነው የቀነሰው። የሞቱት ደግሞ ስናየው በዚህ በሁለት ሺ አስራ ሰባት ከሁለት ሺ በላይ ቁጥር አልፈዋል። ስለዚህ የመጡት ቁጥርና የሞቱት ቁጥር ስታየው በጣም ትልቅ ቁጥር ነው። አምና ከአምስት ሺህ በላይ ነው ሰው የሞተው በሁለት ሺ አስራ ስድስት ማለት ነው። ፕሪሳይዝ የሆነ ቁጥር መስጠት አስቸጋሪ ነው። አንዳንዴ ትናንሽ ጀልባዎች ያለ ምንም ኢንፎርሜሽን ምንም ስለነሱ ሳይታወቅ የሚጠፉ ደግሞ ብዙ አሉ። ስለዚህ እነሱ በብዛት በቁጥር ውስጥ አይገቡም። ለምን የሚያውቃቸው ሰው አልተገኘም። ስንት ሰው እንደነበሩ አይታወቅም። በዛው ጠፍቶ ይቀራሉ። የእኛ አካባቢ ማለት ምስራቅ አፍሪቃ ወይ ቀንድ አፍሪካ ቁጥሩ በጣም ቀንሰዋል። ከነበረው ሰላሳ ምናምን ሺህ በአንድ ዓመት የሚመጡ የነበሩ ኤርትራውያን ኢትዮጵያውያን አብሮ ነው በቁጥር እንትን የሚያደርጓቸው የነበሩ ለዛ ከሱዳንም በዛ ከሶማሊ እንደዛ ቁጥሩ ላይ የነበረው በጣም ቀንሰዋል። የእነሱ ቁጥር ለምን ይሄ የካርቱም ፕሮሰስ ስምምነት ያደረጉት ብዙ መንገዶች ስለዘጋባቸው፣ ሕገ ወጥ የሆኑ መንገዶች ስለተዘጉባቸው ብዙዎቹ ገና እዛ በሱዳን በኢትዮጵያ በሊቢያ በግብ በተለያየ ቦታዎች መንገድ አጥቶ ወይ ደግሞ ያለው ሁኔታ በሊቢያ ያለው ሁኔታ ወይ እስር ቤቶቹ ስንት ግፍ ምናምን የተደረገ ስለሆነ በስደተኞች ላይ እሱን ፈርቶም ደግሞ ቆየት የመረጠ ሰው ብዙ አለ። ኦገስት ጊዜ አምና የገቡት ወደ ሞቶ ሞቶ ሰባ ሺህ ነው የነበሩ አሁን የመጡት ወደ ሰባ አምስት ሺህ አካባቢ ነው የደርሶ ያለው አሁን በዚህ አመት በሁለት ሺ አስራ ሰባት የገቡ ማለት ነው በዚህ ግማሽ ነው። ድረሱልኝ ጥሪ ወደ እርሶ ነው ብዙ ጊዜ የሚደወለው። አሁን የመጨረሻ የተደወለልዎት መቼ ነው? አሁን መጨረሻ የተደወለልኝ በኦገስት መጀመሪያ ነው። የዛሬ ሁለት ሳምንት ሶስት ሳምንት ሊሆን ነው ከባህር የተደወለልኝ ማለት ነው። እና ተረፉ? ሁሉም ገቡ በሰላም? አዎ ስንት ነበሩ የገቡት የዛን ቀን? ወደ ሞቶ አስር አካባቢ ናቸው። ኢትዮጵያውያን፣ ኤርትራውያን አው አበሾች ነበሩ ሌላ ሌሎች ዜጎችም ነበሩ። ሚክስድ እንትን ነው የነበረው። የጣሊያን መንግስት ወደቤን ዘጋለው የሚል አቋምም እየያዘች ነው። ብዙ ማስጠንቀቂያዎችም ለአውሮፓው ህብረት እያሳወቀችም ነው። እርስዎ ደግሞ በዚህ ጉዳይ ላይ እየሰሩ ስለሆነ ያሉት ምን አይነት እንቅስቃሴ እያደረገች ነው ጣሊያን ወደቦቿን በመዝጋት ዙሪያ? ወደብ መዝጋት ቀላል ነገር አይደለም። ሊዘጋም የሚችል ነገር አይደለም። ግን የሚያርጉት ያሉ ከሊቢያ ስምምነት በማድረግ ከሱዳን፣ ከኒጀር፣ ከቻድ፣ ከግብፅ፣ ከቱኒዚ ከሁሉ እዛ አካባቢው ራሱ ከኢትዮጵያ፣ ከኤርትራ በዚህ የካርቱም ፕሮሰስ ሀያ ሀያ ስምንት ሀገሮች ነው እዛ ስምምነት የገቡ ማለት ነው። ስለዚህ እነዚህ ሁሉ ዶብ እንዲዘጉ ወይ ዶባቸው ቁጥጥር እንዲያደርጉ ህዝባቸው ወደ ውጭ የሚወጣ እንዲቆጣጠሩ ስምምነት ያደረጉ ከኤሮጳ ማለት ነው። ኤሮጳ ደግሞ በገንዘብ እንድትረዳቸው ይሄ አይነት ስምምነት የተደረገ ዋናው አሁን በብዛት ስንት ግፊቱ በተለይ ለሊቢያና ለሱዳን፣ ለኒጀር እነዚህ ከሱብሳሃሪያን አፍሪካን ሲመጡ በነሱ መሬት ስለሚያልፉ ለእነሱ ነው በብዛት ተጽዕኖ የሚያደርጉባቸው እና ለእነሱ ነው ደግሞ በብዛት የገንዘብ እርዳታም እያደረጉ ዶባቸው እንዲቆጣጠሩ ወይ ደግሞ ስድ- ስደተኛዎች የሚያልፉበት መንገዶች ሁሉ እንዲዘጉ በዚህ አይነት መልክ ነው አሁን ጣሊያን ለሊቢያም የጣሊያን መርከቦች ሳይቀሩ እዛ ሄዶ ሀይል ባህር ማለት ነው ከነሱ ከሊቢያ ሀይል ባህር አብሮ እንዲሰሩ አብሮ እንዲቆጣጠሩ፣ ይሄ አይነት ስራ እየተሰራ ነው ያለው። ሌላ መፍትሄ ግን ካሁን ያቀረቡት የለም። አባቡሴ በመጨረሻ ስደትን የመጨረሻ መፍትሄያችን አናደርግ በማለትም መክረዋል። ስደት መፍትሄ ሊሆን አይችልም። ችግራችን በአፍሪካ ውስጥ መፍታት ካልቻል ስደት ሄደን የምናመጣው መፍትሄ ሊኖር አይችልም። ለጊዜው ትንሽ ነገር ልነዛ እድል አድርጎ በህይወት የተሻለ ቦታ ያደረሱ ምናልባት ትንሽ ነገር ሊያገኙ ይችሉ ይሆናል። ስለዚህ ዋናው ወጣቱ ውጭ ከሄድኩ ብቻ ነው የሚያልፍልኝ የሚል አስተሳሰብ፣ ይሄ ትክክለኛ አይደለም። እንዴት ሀገራችን ውስጥ ሆነን ያለው ሁኔታ አብረን እንዴት የተሻለ ሁኔታ እንዲፈጠር እንሰራለን አብረን አገሩ እንዲበለጽግ እንሰራለን። አብረን የተሻለ መብት የሚጠበቅበት ሁኔታ እንዲመቻች አብረን እንሰራለን። ይሄ ካል ይሄ አይነት አስተሳሰብ ካል ጀመረ ወጣቱ አፍሪካ ውስጥ ለውጥ አይመጣም። ሁሌ ለስደት፣ ሁሌ ለግዛት፣ ሁሌ ለችግር እየተጋለጥ እንኖራለን ማለት ነው። እሺ አባ በጣም ነው ማመሰግነው። እግዚአብሔር ያክብርልኝ። እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደ መጨረሻው ዝግጅታችን ነው የምናልፈው። ባልደረባችን ሰለሞን አባተ በሳን ፍራንሲስኮ ይገኛል። ትላንትና የፀሐይ ግርዶሽን በተመለከተ ሲዘግብልን ቆይቷል። በቀጥታ ስርጭታችንም ላይ አምጥተን ስላለው ሁኔታ ሲገልጽልን ነበር። ዛሬ ደግሞ ሳን ፍራንሲስኮ ስለሚገኘው ስለ ሲልከን ቫሊ የዓለማችን ትልቁ የቴክኖሎጂ ድርጅት ነው በሳን ፍራንሲስኮ የሚገኝ ስለዛ እንግዲህ ትንሽ ሊያወራን ነው ሰለሞን እንግዲህ ስለ ሳን ፍራንሲስኮ በመናገር በማስረዳት እንግዲህ ለአድማጮቻችን እንጀምር እንደምን ዋልክ በመጀመሪያ አየህ ወደ ጉዳይ የገባው አድማጮቻችን እንደምንድናችሁላችሁም ሳን ፍራንሲስኮ በጣም በጣም የተዋበ አካባቢ ነው ከተማዋና የሳን ፍራንሲስኮ አውራጃ አንድ ላይ ያሉበት አካባቢ ነው። ማለት እዚህ ካውንቲ ነው የሚባለው። ከተማውና ካውንቲው አንድ ላይ ነው ያሉት እና ይሄ ሳን ፍራንሲስኮ የተቋቋመው በአውሮፓ የዘመን አቆጣጠር በሺ ሰባት መቶ ሰባ ስድስት ዓመተ ምህረት ነበር። በኢትዮጵያ አቆጣጠር በሺ ሰባት መቶ ስድሳ ስምንት አካባቢ ማለት ነው እና ያን ጊዜ የነበሩ የስፔን ኮሎኒስቶች ወደዚህ ላኩና ሰዎቻቸውን የቅዱስ ፍራንሲስኮ ዳሲሲን መገዳም ነገር አቋቋሙ። በእኚሁ በቅዱስ ፍራንሲስኮ ስም ነው እንግዲህ ሳን ፍራንሲስኮ ተብላ እቺ ከተማ የተቋቋመችው። ቅዱስ ፍራንሲስኮ በአውሮፓ ውስጥ በጣም ትልቅ ገናናነት ያላቸው በአስራ ሁለተኛው መቶ ክፍለ ዘመን የነበሩ ዲያቆን እና ቄስ ነበሩ እና በዓለማችን በአራት ትላልቅ የካቶሊክ እምነት ተከታዮች ካቶሊክ ብቻ ሳይሆን የሉተራን እምነት ተከታዮች ዘንድ የሚከበሩ ነው። በልክ በኢትዮጵያ በኦርቶዶክስ እምነት ገብርኤል ሚካኤል እየተባለ እንደሚጠራው ለእሳቸውም መስከረም ሀያ አራት ቀን በኢትዮጵያ ቁጥር ማለት ነው የቀን ቁጥር የቅዱስ ፍራንሲስኮ ቀን ተብሎ ይሰየማል። በጣም ብዙ ታሪክ ያላቸው ናቸው። ሳን ፍራንስ እኚህ ቅዱስ ፍራንሲስኮ የተፈጥሮ አካባቢ ወይም የኢንቫይረንመንት ጠባቂ፣ የእንስሳት ጠባቂ ሁሉ ተብለው የሚታመንባቸው ናቸው። ሳን ፍራንሲስኮ በጣም ትልቅ ከተማ ነች። በ በዚህ በዩናይትድ ስቴትስ አስራ ሶስተኛዋ ግዙፍ ከተማ ነች። በካሊፎርኒያ ደግሞ አራተኛዋ ግዙፍ ከተማ ነች። ወደ ስምንት መቶ ሰባ ሰባ አንድ ሺህ የሚሆን ሰው ይኖርባታል ባለፈው አመት በነበረው የህዝብ ቁጥር ግምት መሰረት። እና እንግዲህ ይሄ የካሊፎርኒያ አካባቢ በተለያዩ ሁኔታዎች በተለያዩ ወቅቶች ለአሜሪካ እድገት ለአሜሪካ ማንነት በጣም ቁልፍ ቁልፍ የሆኑ ታሪኮችን ያስመዘገበ አካባቢ ነው ከዚህ በፊት ከመቶ ሀምሳ አመት በፊት በጣም ግዙፍ የሆነ ወርቅ የማምረት ሩጫ ነበረ። ጎልድ ራሽ ተብሎ ይታወቃል በዩናይትድ ስቴትስ ታሪክ። እና በዛን ወቅት ነው እንግዲህ ካሊፎርኒያ ብድግ ያለችው እና ለአሜሪካ አጠቃላይ እድገትም ትልቅ መሰረት የጣለችው። አሁን ደግሞ ካሊፎርኒያ የአለም ግዙፉ የቴክኖሎጂ ሩጫ ያለባት አካባቢ ነች። በአለም ውስጥ ካሉት ትላልቅ የቴክኖሎጂ ማዕከሎች አንዱ ነው። እንግዲህ ሲሊከን ቫሊም ቅድም እንዳነሳሽው መስታወት በዚሁ በሳን ፍራንሲስኮ አካባቢ የሚገኝ በተለይ ደቡባዊ ሳን ፍራንሲስኮን ያካተተ ስፍራ ነው። የአለም ግዙፍ የቴክኖሎጂ ኩባንያዎች ያሉበት ነው። እንግዲህ ሲሊከን ቫሊን ካነሳ እንግዲህ እዛ ውስጥ የሚሰሩ የቴክኖሎጂ ባለሙያዎች ሰዎች አሉና ያነጋገርካቸው ሰዎች አሉ፣ እንደው አጠር አጠር አድርገህ ብትነግረን ሰዓታችን እያለቀ ስለሆነ። እሺ። እሺ። አሁን እንግዲህ እዚህ ሳን ፍራንሲስኮ ቀደም ሲል እንዳነሳ ሁልሽ መስታወት በዓለም ግዙፍ የሆኑ ኩባንያዎች ሰላሳ ዘጠኝ ከፎርቹን ፋይቭ ሀንድረድ የሚባለው የፎርቹን መጽሔት ከሚያወጣቸው ግዙፍ ኩባንያዎች ሰላሳ ዘጠኙ የሚገኙት ሳን ፍራንሲስኮ ውስጥ ነው። እነሱ የሚደግፏቸውም ሌሎች እንደ ኤንጅል ኢንቨስተርስ የሚባሉ አሉ። እንደሱ የሚደግፏቸው ጀማሪ የሆኑ ወይም ስታርታፕስ ላይ ያሉ ኩባንያዎችም አሉ ሉ አንዳንዶቹን አነጋግሬ ነበር። ከአፍሪካ ከላቲን አሜሪካ ከእስያ የሚመጡ ብዙ ወጣት ቴክኖሎጂስቶች አሉ። ኢትዮጵያውያንም አሉ በሚገርምሽ ሁኔታ በጣም ትልልቅ ስራ እየሰሩ ያሉ ኢትዮጵያውያን አሉ። ለምሳሌ የአሪፍ ዘፈን ፈጣሪ፣ የዊኪፔዲያ በአማርኛ እያዘጋጁ ያሉ የጉግል የአማርኛ ሰዎች፣ እንደዚሁም ደግሞ ትናንትና ያነጋገርኩት ኬብሮን በጄኔ የሚባል አንድ ወጣት በተመሳሳይ ሁኔታ ድንቅ የሆነ የፈጠራ ስራ እየሰሩ ነው ያሉ። በጣም ደስ ይላል ሰለሞን። እንግዲህ ይህንን ዘገባ እንቀጥልበታለን፣ ምክንያቱም ብዙ ወጣቶች አሉ የቴክኖሎጂ ላይ የሚሰሩ። እንመለሳለን። ሰለሞን፣ አሁን ከሰዓት አንጻር እንግዲህ ልሰናበትህ ነው። እንመለሳለን፣ ነገም እንመጣለን። እንግዲህ አድማጮቻችን፣ የዛሬው ጋቢና ቪዮኤ ዝግጅቶችን በዚሁ ተጠናቋል። መስተዋት አራጋው ነበርኩ። መልካም ምሽት።